አሜሪካ ባለፉት 23 ዓመታት ኢትዮጵያዊነት ደምቋል ሲሉ የኢትዮጵያ ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ ተናገሩ። የደርግ መንግስት በትጥቅ ትግል የተወገደበትና ኢህአዴግ ወደ ስልጣን የመጣበትን 23ኛ ዓመት በዓል አስመልክተው ከመንግስት መገናኛ ብዙሀን ጋር ባደረጉት ቆይታ ነው ጠቅላይ ሚኒስትሩ ይህንን የተናገሩት። እስክንድር ፍሬው አጠር ያለ ዘገባ ልኮልናል። በተለያዩ ዝግጅቶች ሲከበር የቆየው የግንቦት 20 23ኛ ዓመት በዓል አካል የሆነው የነገው ስነ ስርዓት ይበልጥ ደማቅና ከፍተኛ የመንግስት ባለስልጣናት የሚገኙበት እንደሚሆን ተገልጿል። ቀደም ብሎም ገዢው ፓርቲ ኢህአዴግና መንግስት በ23ቱ አመታት የስልጣን ዘመን ተገኙ ያሏቸውን ውጤቶች፣ ተመዘገቡ ያሏቸውን ድሎች ሲገልጹ ነው የሰነበቱት። ከመንግስት የመገናኛ ብዙሃን ጋር ቆይታ ያደረጉት የኢህአዴግ ሊቀመንበር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለተቺዎች የተሰጡ ምላሾች የሚመስሉ አስተያየቶችን ጭምር ሰንዝረዋል። ቋንቋን መሰረት ያደረገውን የኢትዮጵያን ፌዴራሊዝም የሚተቹ ተቃዋሚዎች ህዝቡ ተከፋፍሏል ሲሉ ስጋታቸውን ይገልጻሉ። ጠቅላይ ሚኒስትሩ ግን ባለፉት 23 ዓመታት ኢትዮጵያዊነት ደምቋል ብለዋል። ይህን የድሮውን ቁስል እየቆሰቆሱ መነጠል አሁንም ይገባሃል የሚሉ ጠባብ ኃይሎች ደግሞ አሉ። እነዚህና ደግሞ የድሮ ስርዓት መምጣት አለበት እኛ ካልገዛን እኛ የበላይ ካልሆንን በስተቀር ኢትዮጵያ የምትባል ትልቅ ሀገር የለችም ብሎ የሚያስቡ ኢትዮጵያን በራሳቸው ዙሪያ ብቻ የሚያስቡ የሌሎች የህዝቦች ኢትዮጵያ የህዝቦች የሁሉም መሆኗን የሚዘነጉ ኃይሎች እነዚህ ሁለቱ ጫፎች ናቸው። አንዱ አንዱን እየመገበ ኢትዮጵያዊነት ተዳክመዋል የሚል ነገር የሚናገሩት፣ በህዝብ አካባቢ በብሔር ብሔረሰቦች አካባቢ ግን ኢትዮጵያዊነት ደምቋል። የሀገሪቱ ዲሞክራሲያዊ ግንባታ ሂደት በመልካም ሁኔታ እየተጓዘ መሆኑን የተናገሩት ጠቅላይ ሚኒስትሩ አንዳንድ ተቃዋሚዎች ግን ለዚህ ሂደት እንቅፋት ናቸው ሲሉ ወንጅለዋል። አንዳንዶቹ የፖለቲካ ፓርቲዎች ሕጋዊና ሕገወጥ ነገር እያጣቀሱ አንዳንዴም ከጸረ ሰላም ኃይሎችና ከአሸባሪዎች ጋር እየተመጋገቡ የሀገርን ሰላምና የሀገርን ጸጥታ ለማበላሸት የሚሄዱበት ሁኔታ ይታያል። ይሄ ትልቅ ተግዳሮት ነው። ይሄ ተግዳሮት ትምህርት እየተወሰደበት የመጣም ቢሆን አሁንም ያላቆሙ አሉ። ስለዚህ እነዚህ ማቆም አለባቸው። ካላቆሙ ለዲሞክራሲ ስርዓት የሚያደርጉት አስተዋጽኦ ዝቅተኛ ነው የሚሆነው። መንግስት ደግሞ ለዚህ መፍትሄ መስጠት ግዴታ አለበት። ሀያ ሶስተኛው ዓመት የግንቦት ሃያ በዓል ነገ በዋነኛነት የሚከበረው በአዲስ አበባ ስታዲየም ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ